በዛሬው በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ መክፈቻ ላይ ፕሬዚዳንት ዶናልድ ትራምፕ ንግግር አድርገዋል። የምርጫ ቅስቀሳ ላይ ያሉ መስሎኛለን። የመጀመሪያው ስሜት ምን ይመስላል አንተ መክብብ? የምርጫ ቅስቀሳ ነው የሚመስለው። ምክንያቱም የሀገራቸው የስቶክ ማርኬት እጅግ ከፍተኛ ደረጃ ላይ መድረሱን፣ ስራ አጥ ከአሜሪካ ምድር በከፍተኛ ደረጃ በሳቸው ዘመነ ስልጣን መቀነሱን እያሉ ሌሎች የሀገር ውስጥ ጉዳይን ነገር ነበረ አጉልቶ ሲያነሱ የነበረ እና አሜሪካ ፈርስት የሚለውንም በዛው ወደ ሰሃል አካባቢ ቀጠሉበት። ንግግራቸውን ስታይ አሁንም የምርጫ ቅስቀሳ ላይ ያሉ ከመምሰልም አልፎ አሜሪካ ፈርስት የምትለውን ቃል ወይንም ቅድሚያ ለአሜሪካ የምትለውን ቃል ደገሟትና ይሄንን ስል እናንተም ለሀገራችሁ ሕዝብ እኮ ቅድሚያ የምትሰጡት እንደዛው ነው ብለው አሉ እና በዚህ አይነት ስሜት ነው የሚያየሁት። አሜሪካ ሴቶቿ ሌሎች ሀገሮች ላይ አትጭንም የሚልም ነገር ተናግረዋል። የፕሬዝዳንቱ ንግግር ከቀደሙት ፕሬዝደንቶች አኳያ እንዴት ይታያል? የአሜሪካንን ፍላጎት ወይንም ደግሞ የአሜሪካንን እሴት ይሄ ባህሏን፣ ዲሞክራሲዋን ሌላም ሌላም እንትኖቿን ሌሎች ሀገሮች ላይ መጫን አትፈልግም የሚለው ላይ በጣም ያተኩሩበት። እንደውም አንዱ ምክንያት የሚመስለኝ ከሳቸው በፊት የነበሩት መሪዎች በዚህ ላይ አተኩረው አሜሪካ አለምን የምትመራ ዲሞክራሲዋ ተወዳዳሪ እንደሌለው የመሰልጠን መሆኑን በአሜሪካ መንገድ መሄድ የመሰልጠን ፍጹም ለሰው ማሰብ ስለ ሰላም ማሰብ መሆኑን እንደ ዶግማ አድርገው ነበረ ሲናገሩ የነበረው እሳቸው ግን ምንድን ነው ያሉት ብዙ አገሮች አሜሪካ የራሷን ተጽዕኖ በእኛ ላይ እየጣለች በተዘዋዋሪ ባሪያ ታደርገናለች የሚል በአለም ላይ ይነገር ስለነበረ፣ ለምሳሌ በቻይና ድንበር አካባቢ ያለውን ችግር በአካባቢ ሀገራት ላይ ተጽዕኖ ለመፍጠር ነው። ሩሲያ ራሱ ከዩክሬን ጋር ና ባለው የዩክሬኑን አንድ አካል በመውሰዷ ድንበር እያስፋፋች ነው፣ የራሷን ተጽዕኖና ባህል እያመጣች ነው የሚለውን እዚህም በነጃፓንና ጃፓን ሰሜን ኮሪያ አካባቢ ያለው ከሰሜን ኮሪያ ጋር ከፍተኛ ግጭትና ጥል ያለው የምዕራባውያንን እሴት በእኛ ላይ ሊጥሉ ነው ስለምትል፣ ያቺ ሶሻሊስት ኮሪያ እነዛንም ባገናዘበና የእኔ አመራርና አካሄድ ሁሉም አገራት በነጻነት የሚመጡበት የራሳቸውን ቋንቋ፣ የራሳቸውን ባህል፣ የራሳቸውን እሴት አክብረው ግን ለዓለም ሰላም በአንድነት የምንቆምበት አይነት መንገድ ነበረ። ልፈፋቸው ወይም ንግግራቸው በዚህ አይነት መልክ ነው እኔ የገመገምኩትም። ይለያል ብዬም የማስበው እሸቴ ሰሜን ኮሪያን አንስተዋል፣ ኢራንን አንስተዋል፣ ቬንዙዌላን አንስተዋል። በተለይ ሰሜን ኮሪያ አርፋ ካልተቀመጠች ልናጠፋት እንገደዳለን አይነት ንግግር ተናግረዋል። ጠንከር አሉ ለስለስ አሉ ማለት ይቻላል። የዲፕሎማሲ ጨዋታ እንደ መጫወት የሚሞከሩ ነው የመሰለኝ እኔ ስገመግመው። ምክንያቱም ልክ መግቢያ ላይ ማለት ነው፣ ስለ ኢኮኖሚ፣ ስለ ባገር ውስጥ ያለው የስርዓት፣ ሌላም ሌላም ከተናገሩ በኋላ አራተኛ ነጥብ ላይ ያነሱት ልብ ብለህ ከሆነ አሜሪካ በሕይወቷ በዓለም ላይ ታይቶ የማይታወቀውን ከፍተኛ የሆነ ወታደራዊ በጀት መድባለች የሚል ቃል አስቀመጡ። ይሄ እንግዲህ አንዱም ማስፈራሪያ ነው። በሌላ በኩል የቻይና መሪ አመሰገኑ፣ የሩሲያ መሪ አመሰገኑ። ይህንን አምባገነን መንግስት ደግሞ የራሱን ሕዝብ እንደሚጨቁን ተናገሩና ይህ ድርጅት ኮሪያን የመሰለ አምባገነን መንግስት ላይ ተጽዕኖ በከፍተኛ ሁኔታ እንዲያደርግ እንፈልጋለን። ያንን ካላደረገ ግን ወደ ራሳችን እርምጃ የግድ ልንሄድ እንችላለን አይነት ነ መልእክት ነበረ ሲናገሩ የነበረው ለዓለም ሰላም በእኩል አብረን ተባብረን እንሰራለን የሚለውን ነገር ተናገሩ። አንድ ሊመጣ የሚገባ ያሉት አምባገነንና ጨቋኝ የሆኑ ሀገራት መሪ ሆኖ መቀመጥ የለባቸውም የሚለውን አንስተዋል። ልብ ብለህ ከሰማህ መክብሹዋ ለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ እሸቴ ለተሰጠኝ